ዛሬ የማካፍላችሁ ቃል የጨው አንቀጾችና ትምህርታቸው በሚል ያዘጋጀሁት ቃል ነው እና በመሰረቱ ቃሉ የተመሰረተው በዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 49 እስከ 50 ላይ ነው። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ነው። ባለፈው ማርቆስ ወንጌል ምዕራፍ ዘጠኝን ስንመለከት ትዚላቸዋል ጌታ ኢየሱስ ሶስት ደቀ መዛሙርትን ይዞ ወደ ተራራው ላይ ወጣ እና እዛ ተራራው ላይ ከሶስቱ ደቀ መዛሙርት ጋር ራቅ ብሎ ከደቀ መዛሙርቱ እየጸለየ እነሱን እንቅልፍ እያንጎላጃቸው ጌታ ኢየሱስ ተለወጠ። ከዛ በኋላ ደቀ መዛሙርቱ በጣም አስደናቂ የሆነ ትዕይንትን የጌታን ክብር ተመለከቱና ከዛ ከወረደ በኋላ በገሊላ አካባቢ ነው ያለፈው። ያንን እውርና ዲዳ መንፈስ ደንቆሮና ዲዳ መንፈስ የነበረበትን ልጅ ፈወሰ። ከዛ አሁንም ወደ ገሊላ ቀጥሎም ወደ ቅፍርናሆም እየሄደ ነው ጌታችን ኢየሱስ ክርስቶስ። በዛ ሁኔታ ላይ እያለ አሁን ወደ ቅፍርናሆም እየመጡ ባለበት ጊዜ በመንገድ ደቀ መዛሙርቱን ያስተምራቸው ነበር እና ሁል ጊዜ ጌታ ኢየሱስን የምታዩት ደቀ መዛሙርቱን ሲያስተምራቸው ከአንድ ደረጃ ወደ ሌላ ደረጃ እንዲያድጉ በመንፈሳዊ ሕይወታቸው የበሰሉ እንዲሆኑ እውነትንና የእግዚአብሔርን መንገድ በትክክል እንዲያውቁ እያስተማራቸው ነው የነበረው እና ይሄ የዘወትር ልማዱ እንደነበረ ማስተዋል ትችላላችሁ። በተለይ ማርቆስ ላይ ደቀ መዛሙርቱንም ለብቻ ያስተምራቸው ነበር፣ ደቀ መዛሙርቱንም ለብቻ ያስተምራቸው ነበር የሚል ቃል ስታየው ትኩረቱ ደቀ መዛሙርቱን በትክክል በእውነት እንዲቆሙ ማድረግ እንደነበረ ማስተዋል ትችላላችሁ። እንግዲህ ይሄ ማርቆስ ወንጌል ምዕራፍ 9 አሁን የምንመለከተው ክፍል በተለይ ከቁጥር 33 ጀምሮ ከፍ ማለት እንችላለን ከቁጥር 21 31 ጀምሮ ያለውን ብትመለከቱ በጣም አስደናቂ ብዙ ነገሮች አሉበት እና ወደ 49ና 50 መንደርደሪያ የሆኑ ነገሮች እንደሆኑ ነው እኔ የማስተውለው። እና ጥቂት ነገሮችን ወደ ዋናው የትምህርቴ ክፍል ከመምጣቴ በፊት አብረን እንድና ይፈልጋለሁ። ምክንያቱም እያንዳንዳቸው በጣም ጠቃሚዎች በመሆናቸው እና በመጀመሪያ እንድናይ የምፈልገው ጌታ ለደቀ መዛሙርቱ ያስተማረውን ትምህርት ነው። አሁን ጌታ ኢየሱስ ደቀ መዛሙርቱን በተለያየ አጋጣሚ ቅድም እንዳልኩ ሲያስተምራቸው ነበር። ምን ነበር የሚያስተምራቸው ደቀ መዛሙርቱን? ደቀ መዛሙርቱ በጌታ በኢየሱስ በተከታታይ ትምህርት መሰጠታቸው አስፈላጊ ነበር ወይ? ምን ምን ላይ ነበር ጌታ ኢየሱስ ትኩረት የሚያደርገው? የሚለውን ማሰብ በእኛ ዘመን በአሁን ዘመን ላሉ አገልጋዮችና ለአማኞች በጣም ጠቃሚ እንደሆነ አስባለሁ እና በመጀመሪያ ላሳያችሁ የምፈልገው እዚህ ምዕራፍ ዘጠኝ ላይ ቁጥር 30 እስከ 32 የተጠቀሰውን ክፍል ነው። ተመልከቱ ቁጥር 30 ጀምሮ ያለውን ስትመለከቱ፣ ከዚያም ወጥተው በገሊላ ባህር በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነሱም የሰው ልጅ በሰዎች እጅ አልፎ ይሰጣል ይገሉትማል፣ ተገሎም በሶስተኛው ቀን ይነሳል፣ ይላቸው ነበር። እነሱም ነገሩን አላስተዋሉም እንዳይጠይቁትም ፈሩ ይላል። የሚገርም ነው። ደቀ መዛሙርቱን ለብቻቸው ነበር የሚያስተምራቸው እና ያስተምራቸው የነበረው በተወሰነ አቅጣጫ ላይ ነው። እና ይህንም በኋላ እንደገና እመጣበታለሁ። ምክንያቱም ምዕራፍ 8 ቁጥር 31 ላይ ከዚህ በፊት አይተነዋል። ያየነውንም እንደገና ላነብላችሁ ፈልጋለሁ። ምዕራፍ 8 ቁጥር 31 ላይ ታሪኩ እንደዚህ ነው። ምዕራፍ 8 ይህንን ማስተማር ጌታ ኢየሱስ ለማስተማር ከመምጣቱ በፊት ትዝ ይላችሁ እንደሆነ ደቀ መዛሙርቱን ጌታ ኢየሱስ አንድ ጥያቄ ጠየቃቸው። ስለ እኔ ሰዎች ምን ይላሉ ብሎ ጠየቃቸው። እና ደቀ መዛሙርቱ ስለ ጌታ ኢየሱስ ክርስቶስ ሰዎች የሚሉትን ነገር ነገሩት። አንዳንዶቹ መጥምቁ ዮሐንስ ነው ይላሉ፣ አንዳንዶቹ ኤልያስ ነው፣ አንዳንዶቹ እንዳውም ነቢዩ ኤርሚያስ ነው ይላሉ ብለው ነገሩት። እና ኦኬ፣ እናንተስ ምን ትላላችሁ ብሎ ነው የጠየቃቸው። እነሱ ደግሞ የመለሱት መልስ ሰምተናል። አንተ ክርስቶስ የህያው እግዚአብሔር ልጅ ነህ ብሎ ጴጥሮስ መለሰ። በዚህ ላይ ተመስርቶ ጌታ ኢየሱስ ቁጥር 31 ላይ ያለውን ነገር እንዳደረገ ታያላችሁ። ምዕራፍ 8 ቁጥር 31 የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም፣ ከካህናት አለቆችም፣ ከጻፎችም ሊጣል ሊገደልም፣ ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ነበር። ታያላችሁ ያስተምራቸው ነበር። ጌታ ኢየሱስ ክርስቶስ የሚያስተምራቸው በሶስት አቅጣጫ አኳያ ነው። እኔ ይህንን ያኔ ስናገር ትዝ ይላችሁ እንደሆነ የጌታ ኢየሱስ ክርስቶስ ከሽማግሌዎች ከጻፎች፣ ከፈሪሳውያን መጣሉ፣ መወገዙ፣ መጠላቱ እንደገና ደግሞ መገደሉ እና መሞቱ ከዛ በሶስተኛው ቀን ከሞት መነሳቱ ምን ያህል ሰዓት የፈጀ ትምህርት እንደሆነ ባላውቅም፣ ግን ይሄ ሶስት አቅጣጫ ለደቀ መዛሙርቱ ይነገራቸው ነበር። ምዕራፍ ዘጠኝም ላይ ያነበብኩላችሁ ቁጥር 30 እስከ 32 ይህንኑ ነው የሚናገረው። ደቀ መዛሙርቱን ማንም ሳያውቅ ያስተምራቸው ነበር ምን ብሎ? የሰው ልጅ በሰዎች ልጆች እጅ አልፎ ይሰጣል፣ ይገደላል ተገሎ በሶስተኛው ቀን ይነሳል። ታያላችሁ፣ ሶስት ነገሮችን ደቀ መዛሙርትን በተከታታይ እያስተምራቸው ነበር። እነዚህ በጣም ጠቃሚ የሆኑ ነገሮች ናቸው። እዚሁ ምዕራፍ ዘጠኝ ላይ ቁጥር 10 እስከ 11 ልክ ከተራራው ሲወርዱ ጌታ ኢየሱስ ክርስቶስ ምን ብሏቸው ነበረ? ያ መልኩ ተለውጦ በክብሩ አይተውታል፣ እና አብ ራሱ ድምፅ አውጥቶ በሱ ደስ የሚለኝ የምወደው ልጄ እሱ ነው እሱን ስሙት ሲል ሰምተዋል። ሙሴንና ኤልያስን ደቀ መዛሙርቱ አይተዋል እና ከተራራው ላይ ሲወርዱ ጌታ ኢየሱስ የተናገራቸው ነገር በጣም የሚገርም ነው። ምን አላቸው? ቁጥር ዘጠኝ ላይ ከተራራው ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው። ቃሉን የሚይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ ይላል እና የሚገርም ነው። በሶስቱም ጥቅሶች ላይ የምትመለከቱት ጌታ ኢየሱስ በሶስት አቅጣጫ ትምህርት ሲሰጣቸው ነው። ለደቀ መዛሙርቱ እኔ ኢየሱስ መከራ እቀበላለሁ፣ በሰዎች እጅ አልፌ እሰጣለሁ እና ከዛ በኋላ ሰዎች ወስደው ያሰቃዩኛል፣ እሰቃያለሁ። በሶስት በመሰቃየት ብቻ አይደለም፣ በመስቀል ላይ ተሰቅዬ እገደላለሁ እና ከሞትኩ በኋላ ደግሞ ተቀብሬ በሶስተኛው ቀን እነሳለሁ እያለ ሲናገራቸው ነው የምናየው። ይሄ በጣም አስደናቂ እውነት ነው። ደቀ መዛሙርቱ ይህንን እውነት መያዝና መዋጥ ነበረባቸው፣ በትክክል መረዳት ነበረባቸው። በእርግጥ ጥያቄ ፈጥሮባቸዋል። በተለያየ ጊዜ ያው ባለፈውም ተናግሬአለሁ። ግን ይሄ መሰረታዊ የክርስትና እምነት ምሰሶ ነው፣ መሰረት ነው። እኛ ጌታ ኢየሱስ ክርስቶስን እናመልከዋለን። እሱ አምላክ ነው። የሰውን ሥጋ ለብሶ ወደዚህ ምድር መጥቷል እና የሰውን ሥጋ ለብሶ ወደዚህ ምድር ከቅድስት ድንግል ማርያም ተወልዶ መከራ አይቶ በቀራኔው መስቀል ላይ የኔና የእናንተን ኃጢአት የሰዎችን ልጆች ሁሉ ኃጢአት ተሸክሞ ዋጋ ከፍሎበታል። ይሄ በጣም አስደናቂ እውነት ነው። ምክንያቱም ሰዎች ከእግዚአብሔር ጋር የሚታረቁበት ሌላ ምንም መንገድ ስለሌለ ይህንን መንገድ ነው እግዚአብሔር ያዘጋጀው። እግዚአብሔርን ታላቁን ንጉሥ ለማምለክ ከታላቁ ከሰማይና ከምድር ፈጣሪ ከእግዚአብሔር ጋር ታርቆ የእግዚአብሔር ልጅ ለመሆን የመንግሥተ ሰማይ ወራሽ ለመሆን ሌላ ምንም መንገድ የለም። ይሄ ብቻ ነው፣ አንድና አንድ መንገዱ። ስለዚህ ጌታ ኢየሱስ ክርስቶስ በዚህ በታቀደው መሰረት ሊሞት መከራ ተቀብሎ ሊሞት ደግሞም መከራ ተቀብሎ ሞቶ በሶስተኛው ቀን ሊነሳ የእኛ እምነት የትክክለኛ እምነት መሆኑን ለማሳየት የትንሣኤና የእርገት ሕይወት መኖሩን ሁሉ የገለጠበት ክፍል ነው። እኔ አሁን ይህንን ነገር እናገራለሁ። ለእናንተ ይሄ ያልገባው አገልጋይ ጌታን የማገልገል መብትና ስልጣን ሊኖረው አይገባም። ይሄ ያልገባው ደቀ መዝሙር የጌታ ደቀ መዝሙር ሊሆን አይችልም። ክርስትና መሰረቱ የክርስቶስ ኢየሱስ ሰው ሆኖ መምጣት፣ መከራ መቀበል፣ መሞት እና ከሞት መነሳት ላይ የተመሰረተ ነው። እነዚህ ሶስት ነገሮች ያልገባው ደቀ መዝሙር ደቀ መዝሙር ሊሆን አይችልም። ለዚህ ነው በዚህ ዘመን ብዙ ሰዎች እግዚአብሔርን እናገለግላለን እያሉ ሰውን የሚያተራምሱት። የጌታን ነገር አይነግሩትም። የጌታን ዓላማ አያስረዱትም። የጌታን ታላቅ እቅድ የመከራ መቅመሱን እና በመከራ ውስጥ ለሰዎች ልጆች የሚያስፈልገውን የደህንነት መንገድ መክፈቱን የማይናገር ቤተክርስቲያን፣ የማትናገር ቤተክርስቲያን የጌታ ቤተክርስቲያን ልትሆን አትችልም። እና ከዚህ የተነሳ ደቀ መዛሙርቱን እንግዲህ እናንተ ማስረጃ ናችሁ። አሁን ስናገር ምዕራፍ ስምንት ላይ ምዕራፍ ዘጠኝ ላይ በተደጋጋሚ የሰው ልጅ በሰዎች ልጆች እጅ አልፎ ይሰጣል። እኔ ከዛ መከራ እቀበላለሁ ደግሞ እሞታለሁ። በሶስተኛው ቀን እነሳለሁ። ይሄ የክርስትና እምነት መሰረት ነው። እግዚአብሔር ጋር የምንታረቅበት እውነትና አንድ መንገድ ይሄ ብቻ ነው። ይህንን ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በተደጋጋሚ ሲያስተምር የነበረው። ሁለተኛ እዚህ ወደ ዋናው ነጥቤ ላይ ከመምጣቴ በፊት እነዚህን ጠቀስ ጠቀስ እያደረግኩ ነው የማልፈው። በጌታ አገልግሎት ከሁሉ የሚበልጥ ማን ነው? ተመልከቱ ቁጥር 33 ማርቆስ ወንጌል ላይ ደቀ መዛሙርቱ ጌታ ኢየሱስ ቅፍርናሆም ነው ያለው፣ በቤት ገብተው እያሉ ባለበት ቦታ በመንገድ እርስ በርሳቸው ምን እንደተባባሉ ጠየቃቸው ይላል። ይቅርታ እና ጌታ ኢየሱስ ክርስቶስ ለጠየቀው ጥያቄ ደቀ መዛሙርቱ ምንም መልስ አልሰጡም። ምክንያቱም በመንገድ ላይ ይነጋገሩ የነበረው ምን ነበረ? ጌታ ኢየሱስ ክርስቶስ ሲናገር እዚህ ጋር፣ እነሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። አሁን የደቀ መዛሙርቱን አእምሮ ማየት ትችላላችሁ። እዚህ ጋ ጉዳዩ ስለደቀ መዛሙርቱ የሚናገረው ወይም የሚገልጠው ነገር አለ ብዬ ነጥብ አስቀምጫለሁ። የደቀ መዛሙርቱን አእምሮ ማየት ትችላላችሁ። ሰዎች ነበሩ፣ ልክ እንደኛ እና በዚህም ዘመን እንዳሉ ሰዎች እና የሚያሳስባቸው የራሳቸው ጉዳይ ነው፣ የሌላው ሰው ጉዳይ አይደለም። ስለዚህ ምንድን ነው ይነጋገሩ የነበረው እንዳው እሱ ቢሞት መከራ አይቶ ቢሞት ቢሰቀል እና ደግሞ እንዳለውም ከሞት ቢነሳ ኢፍ ከሆነ እንደው ማን ነው ከኛ መካከል በልጦ መገኘት የሚችለው ማን ነው ከኛ የሚበልጦ አንደኛ የሚሆነው ምናልባትም እሱን የሚተካው ወይም ደግሞ እሱ እንደሚናገረው ሳይሆን ሰዎች ነገ ጠዋት አንስተው የንጉስነት ቦታ ቢሰጡት የእስራኤል የይሁዳ ገዢ ንጉስ ቢሆን ከኛ መካከል ማን ነው ዋና ጠቅላይ ሚኒስቴር የሚሆነው ትልቁም ቦታ ስፍራ የሚይዘው ገንዘብ ሚኒስቴር የሚሆነው ብለው ሳይጠይቁ እንዳልቀሩ አስባለሁ። እንደዚህ እንደዚህ አይነት ጥያቄ ውስጥ ይነጋገሩ ነበር። በእርግጥ በጌታ አገልግሎት በጌታ ቤት አገልግሎት ብልልጥ ያለ የመሰላቸው መሆኑን ያሳያል። በጌታ ቤት አገልግሎት ብልልጥ የለም። አሁን ወንድሜ ቴዎድሮስ እዚህ ጋር ማስታወቂያ ተናግሯል። የእሱ አገልግሎትና የኔ አገልግሎት ምንም ብልልጥ የለውም በጌታ ፊት። እናንተ እዚህ ታመልካላችሁ ጌታን፣ ተሰብስባችሁ ትሰማላችሁ። በግላችሁ መጽሐፍ ቅዱስ ትጸልያላችሁ፣ ታነባላችሁ፣ ትጸልያላችሁ። ለሰዎች በእኔና በእናንተ መካከል በጌታ ፊት ብልልጥ የሚባል ነገር የለም። እኔ ሰብካለሁ፣ ልክ ነው። በመስበኬ መንግስተ ሰማይ ውስጥ ቀድሞ የመግባት ምናምን የሚባል ነገር የለም። ሁላችን ደህንነትን ያገኘነው በማን በኩል ነው? በክርስቶስ በኩል ነው። የክርስትና እምነት ይሄ ፕሮቴስታንት ሃይማኖት ወደ ምድር ከመጣ በኋላ ከተነገሩ ነገሮች አንዳንዶቹ ምንድነው መሰላችሁ? በጣም ጠቃሚ የተባለው እነዚህ አማኞች በሙሉ የክርስቶስ ኢየሱስ የመንግስቱ ካህናት ናቸው። እኛ ሁላችንም የመንግስቱ ካህናት ነ እከሌ ካህን እከሌ ምእመን የሚባል ነገር የለም። በእርግጥ እኛ ሁላችንም አማኞች ነን። እዚህ እግዚአብሔር ይመስገን። ስለዚህ ይሄ እውነት ነው መጽሐፍ ቅዱስ ላይ የተገለጠው። እና ይሄ ገና እንዳልገባቸው ትመለከታላችሁ። እንደገና እንደውም የመቀናናት ሀሳብና የመበላለጥ ስጋዊ ነገር እያሳሰባቸው እያሰጋቸው መሆኑንም ትመለከታላችሁ። አንዳንድ ጊዜ እዚህ አሜሪካና፣ ካናዳ ዩሮፕ ውስጥ አንዳንድ ቤተ ክርስቲያን በጣም በቡድን የተያዘ እንደሆነ ይነገራል። ምክንያቱም ምንድን ነው ሰዎች አንድ አገልጋይ ሲመጣ ቦታቸውን የሚወስዳባቸው መስለው ይታያቸዋል እና ስለዚህ በተቻለ መጠን አንድ እግዚአብሔር የሚጠቀምበት አገልጋይ ካለ ምእመኑ አካባቢ እንዳይደርስና እንዳይታወቅ ልዩ ልዩ የሐሰት ሀሜቶች ሁሉ እንደሚስፋፉ የታወቀ ነገር ነው እና ይገርማችኋል፣ ገና የመቀናናት ገና የመበላለጥ ቦታዬን ማን ይወስድብኝ ይሆን የማለት የስጋት ሀሳብ ሲኖርባቸው ታያላችሁ። እኔ ሮብ ሮብ ማታ እዚህ ጆርጂያ ምንድን ነው ከካንሳስ ምናምን አካባቢ ያሉ ክርስቲያኖች ስለ መንፈሳዊ መሪነት እንዳስተምራቸው ጠይቀውኝ አስተምር ነበር እና አንዱ ሲጠይቀኝ አሁን በአሁኑ ጊዜ እዚህ አሜሪካ ሀገር ያሉ ፓስተሮች በጣም ከፍተኛ ኢንሴኪሪቲ እንዳለባቸው አስባለሁ። ምክንያቱም በገንዘቡ ኃላፊዎች እነሱ ናቸው አለ። በሁሉም ነገር እነሱ ናቸው ኃላፊነት ያላቸዋል። ስለዚህ ኢንሴኪውሪቲ ይሰማቸዋል። አዎ ኢንሴኪውሪቲ ይሰማቸዋል ምክንያቱም ሌበር ዲቫይድ ማድረግ ስላልፈለጉና ስላልተማሩ ነው። አንድ ሰው መጥቶ ቦታችንን ይቀማናል የሚል መንፈሳዊ ስጋዊ ያልበሰለ አመለካከት ስላላቸው ነው። በቤተ ክርስቲያን ግን ሁሉ በስርዓት ነው መሄድ ያለበት። የእግዚአብሔር ቃል ለሁሉ ነገር ግልጽ የሆነ መመሪያን ሰጥቷል። እግዚአብሔር የተመሰገነ ይሁን እና እነዚህ ደቀ መዛሙርቱ እንደዛ አይነት ነገር እንደነበራቸው የጌታ አገልግሎት ገና በትክክል ያልገባቸው እንደነበረ ታያላችሁ። እና እግዚአብሔር አገልግሎቱ በትክክል ግልጥ ሆኖ እንዲገባን ካልረዳን በስተቀር በቤተ ክርስቲያን ውስጥ ምስቅልቅል እንደምናመጣ ምንም ምንም ጥያቄ አይደለም። እና ጌታ የሰጠው መልስ እና ጌታ የሰጠው መልስ የሚለውን ሳስብ የጌታን ባህሪም መመልከት እፈልጋለሁ። እና ጌታ ኢየሱስ በውጭ ሲነጋገሩበት የነበረውን ነገር እዚህ ቤት ውስጥ ገብቶ ከገለጠ ምን ነበር ብሎ ከተናገረ አንድ ነገር ማስተዋል ትችላላችሁ። እሱ ሁሉን የሚያውቅ ጌታ ነው፣ የልባችንን የሚያውቅ ሀሳባችንን የሚመረምር፣ በፊቱ ምንም ነገር የተደበቀ ነገር እንደሌለ የሚያሳይ እውነታ አለበት። በእርግጥ ጌታ ኢየሱስ ክርስቶስ የተዛባ አመለካከት ባለን ቁጥር ዝም ብሎ አይመለከተንም። እኛ ለመታረም ፈቃደኞች እስከሆንን ድረስ ጌታ ኢየሱስ የተዛባውን አመለካከታችንን በቃሉ፣ በስብከት፣ በትምህርት ያርመናል። በጌታ በመንፈስ ቅዱስም አማካኝነት ይመክረናል እና አገልግሎት ምን እንደሆነም ይገልጥልናል ጌታ ኢየሱስ እና በጌታ አመለካከት በእግዚአብሔር ቤት ውስጥ ጥሎ ማለፍ እከሌ እከሊት የሚባል ቦታ አይደለም። የእውቅና ቦታ፣ የዝና ቦታ አይደለም። አገልግሎት ጌታ ኢየሱስ ምንድነው ያላቸው? ከእናንተ ፊተኛ የሚሆን ትልቅ የሚሆን አንደኛ ሊሆን የሚፈልግ ቢኖር የሁሉ አገልጋይ ይሁን ዝቅተኛውን ቦታ ይያዝ እና እግዚአብሔር በጊዜና በሰዓቱ ምን ያደርገዋል? ከፍ ከፍ እያደረገው እየቀባው ሞገስ እየሰጠው ይሄዳል። እና መጀመሪያ የመጀመሪያውን እላይ ያለውን ነገር ማሰብና መመኘት መንፈሳዊነት አይደለም ብሎ ነው ጌታ ኢየሱስ የተናገረው። እና ከሁሉ የሚበልጠው አገልግሎት አገልግሎት ነው ራሱ። ለሌላው ማሰብ ነው። ለሌላው ክብር፣ ለሌላው መነሳት ለሌላው መኖር፣ ለሌላው መሳካት ማሰብ ነው። የአገልግሎት የመጀመሪያ ክፍሉ ለእኔ ወይም እኔ አይደለም ነው የጌታ ቃል የሚናገረው። እግዚአብሔር ይመስገን። ቀጥሎ አሁንም ዝም ብዬ ነካ ነካ እያደረግኩ ነው እያለፍኩ ያለሁት፣ የዮሐንስ ጥያቄና የጌታ መልስ። ዮሐንስ ደግሞ ቁጥር 38 ላይ ጌታ ኢየሱስን ጠየቀው። ዮሐንስ መልሶ መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየ ነው ስለማይከተለንም ከለከልነው አለው። እና የኛ ከኛ ጋር ያልሆነ ሰው እኛ ቡድን ውስጥ ያልገባ ሰው አጋንንት አወጣ እና ምንድን ነው ይሄ እና ትክክል አይደለም ብዬ ብለን ከለከልነው ብሎ ተናገረ እና ጌታ ኢየሱስ ግን ምናለው? አለው ኢየሱስ ግን በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት የማይቃወመን እሱ ከኛ ጋር ነው የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ። በጣም የሚገርም ንግግር ነው። በእርግጥ ንግግሩ እስከ ቁጥር 48 ድረስ ይሄዳል። ጌታ ኢየሱስ ክርስቶስ ለዮሐንስ የሰጠው መልስ አሁን በእኛ ክልል ውስጥ በእኛ ሰርክል ውስጥ የሌሉ ግን እውነትን የሚከተሉና በእውነት የቆሙ አሉ። እንደዛ አይነት ሰዎች ስላሉ እንደዚህ አይነት ሰዎችን በጌታ መንፈስ ሆነው የሚያገለግሉትን አገልግሎት መቃወምና መከልከል የለባችሁም ብሎ ነው የተናገረው። ምክንያቱም በስሜ ተአምር ሰርቶ የሚቃወመኝ የለም እና አጋንንት ካስወጣ ሰውየው ያስወጣው በአንተ ስም ነው። ስለዚህ በስሜ አጋንንት ከወጡለት ያ ሰው አንድ ነገር በውስጡ አለ፣ እኔን ያምናል ማለት ነው። እንደዚህ አይነቱን ሰው አትቃወሙት ነው ብሎ ጌታ የተናገረው። ግን ቀጥሎ የተናገረው ነገር በጣም አስፈላጊ ነው። እናንተ የክርስቶስ በመሆናችሁ የክርስቶስ መሆናችሁን አውቀው ለእናንተ መልካም ነገር ያደረጉ ሰዎች ቢኖሩ፣ በስሜ ጽዋ ውሃ የሚያጠጣችሁ፣ በጣም ትንሽ ነገር ለእናንተ የሚያደርግላችሁ ሰዎች ሰው ካለ መልካም ነው ያደረገው የክርስቶስ መሆናችሁን እውቅና መስጠቱ ነው፣ ማመኑ ነው። ብሎም በእኔ ማመኑ ነው። ስለዚህ ለእንደዚህ አይነት ሰው መልካም ይደረግለታል ማለት፣ ደህንነት የሚባለው ነገር ሰዎች መልካም በማድረጋቸው ላይ የተመሰረተ ሳይሆን ጌታ ኢየሱስ ክርስቶስን በማመን ላይ የተመሰረተ ነው እና እናንተ የእኔ መሆናችሁን ያወቀ ብሎም ደግሞ በእኔ ያመነ ሰው የሚያደርገው ነገር በሙሉ መልካም ስለሆነ ያ ይቆጠርለታል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እኛ በዚህ በፕሮቴስታንት እምነት ውስጥ ምንድን ነው የምናምነው? ደህንነት ከማግኘታችን በፊት የምናደርጋቸው መልካም ነገሮች ወይም ያደረግናቸው ብዙ መልካም ነገሮች ቢኖሩ ለደህንነታችን አይቆጠሩ ደህንነት ካገኘን በኋላ የምናደርጋቸው መልካም ነገሮችም ለደህንነታችን አይቆጠሩም። ደህንነት ካገኘም በኋላ የምናደርጋቸው መልካም ነገሮች ግን የሚያሳዩት ነገር አለ። ምንድን ነው የሚያሳዩት? እኛ ደህንነት ያገኘነው በጌታ በጎነት ነው፣ በጌታ መልካምነት ነው። ጌታ ደግ ስለሆነ መልካም ስለሆነ ኃጢአታችንን ይቅር ስላለ ለእኛ ምህረት ስላደረገ ለሰዎች ሁሉ ምህረት ማድረግ እንደ አባታችን እንደ ጌታችን ማድረግ ይገባናል የሚለውን ነገር የሚያሳይና የጌታን ባህሪ መውሰዳችንን የሚያመለክት ነው። እግዚአብሔር ይመስገን። ግን ከቁጥር 44 ጀምሮ እስከ ቁጥር 48 ጌታ ኢየሱስ ስለ ማሰናከያ ነው የተናገረው። ይህንን ሰፋ አድርጌ አልናገርበትም፣ ግን ጌታ ኢየሱስ ክርስቶስ ሁለት ዋና ዋና ነገሮችን የተናገረው፣ አንደኛ ሌላ ሰውን ስለ ማሰናከል ማሰናከል ማሰናከል በእኔ ከሚያምኑት ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ በጣም አደጋ ውስጥ ይገባል ብሎ ነው ጌታ የሱስ የተናገረው። ትልቅ የወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ባህር ቢጣል ይሻለዋል። ማለት የወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ባህር የሚጣል ሰው ምንድን ነው የሚሆኑ? ይሰጥማል፣ ሊወጣ አይችልም። እንደዛ አይነት ፍርድ በራሱ ላይ ቢፈርድ ነው የሚሻለው እናንተን አማኞችን አንድ ሰው ከሚያሰናክል። ይህንን ከተናገረ በኋላ ራሳችን ደግሞ ራሳችንን ብናሰናክል ሊመጣ የሚችለውን ነገር ነው እየተናገረ ያለው እና በጣም የሚገርም ነገር ነው። ጥቂት ገለጣ ሰጥቼ ወደሚቀጥ ወደ ዋናው ክፍሌ እሄዳለሁኝ ሰዓቴን ለመጠበቅ። ማሰናከል የሚባለው ነገር ምን ማለት ነው? ማደናቀፍ፣ ማሳሳት፣ ከመስመር ማስወጣት ከትክክለኛ መንገድ ማውጣት የሚሉትን ሀሳቦች በሙሉ ያካትታል። አንድ ሰው እናንተን ቢያሰናክላችሁ ማሰናከል የሚባለው ነገር ድንጋይ አስቀምጦ እንድትደናቀፉ ቢያደርግ ዓላማው ምንድን ነው? መጣልና እንድትሰባበሩ ማድረግ ነው። ማሰናከል የሚባለው ነገር እንደዛ አይነት ትርጉም ያለው ነው ከመጀመሪያው የቃሉ ትርጉም። እና ራሳችንንም ሆነ ሌላውን ሰው የምናሰናክል ከሆነ ትልቅ ኪሳራ ውስጥ ነው የምንገባው። በእርግጥ ሌላውን ማሰናከል ትክክል አይደለም። አሁን ይሄ ዓለማውያን እኛን ለማሰናከል የሚያደርጉትን ወጥመድ እና የሚሰሩትን ማሳደድም የሚናገር ነገር ነው። ነገር ግን ራሳችን በራሳችንስ እጃችን ብታሰናክለን አለ ጌታ ይሱስ። እግራችን ቢያሰናክለን አለ ጌታ ይሱስ። አይናችን ቢያሰናክለን አሁን እነዚህ ሶስቱ ነገሮች እጃችን በመስራት በመንካት በመዳሰስ እግራችን በመሄድ ወደማይገባ ቦታ በማዘውተር ኃጢአት የሚገኝበት ቦታ በመመላለስ እግራችን ቢያሰናክለን፣ አይናችን ኃጢአትን፣ አመፅን፣ ዓለማዊነትን በመመልከት ለምሳሌ በጣም አሳፋሪ ነገሮች በዓለማችን ላይ ተከስተው ይታወቃል። በዚህ በተለይ በምዕራቡ ዓለም ውስጥ ብዙ ሰዎች ይሄ የፖርኖግራፊ ስዕሎችን፣ ፊልሞችን በማየት እንደ ልክፍት የያዛቸው ሰዎች አሉ። አይናቸው ያንን ከማየት በፍጹም ሊቆጠብ የማይችል እና አይናችን የምታሰናክለን ከሆነ እጃችን፣ እግራችን የሚያሰናክሉን ከሆነ የሚጥሉን ከሆነ ወደ መውደቅ የሚወስዱን ከሆነ በጣም አደገኛ ህይወት ውስጥ ነው የምንገባው ገሃነመ እሳት ውስጥ ነው የምንገባው ይልና ማሰናከል የሚባለው ነገር በህይወታችን ራሳችንን ማሰናከል ውስጥ እንዳንወድቅ አስቸኳይ እርምጃ መውሰድ አለብን ይላል ጌታ የሱስ። እጅህ የምታሰናክልህ ከሆነ ቆርጠህ ጣላት ካንተ ማለት እጃችንን በመቀስ ወይም በቢላዋ ወይም በመጥረቢያ እንድንቆርጥ ሳይሆን አስቸኳይ እርምጃ እንድንወስድ እጃችን የሚያሰናክለንን ነገር የምትነካ ከሆነ እንድንቆጠብ እንድንሰበስብ የሚናገር ቃል ነው። እግራችን ደግሞ ወደ መጥፎ ቦታ እንዳይሄድ መከልከል እንዳለብን መራመድ እንደሌለብን አስቸኳይ እርምጃ ኖ አላደርገውም ብለን ማቆም እንዳለብን የሚናገር ክፍል ነው። አይናችንንም ክፉ ከመመልከት ክፉ ነገር ለመመልከት ከመዘጋጀት ቁርጥ ውሳኔ እንድንወስን የሚናገር ክፍል ነው። እና ራሳችንን ማሰናከል የምናሰናክል ከሆነ እጃችን መጥፎ ነገር ከመንካቱና እጃችን በነካው መጥፎ ነገር ገሃነመ እሳት ከምንሄድ ይልቅ አለ ጌታ ኢየሱስ። እጃችንን ከመጥፎ ነገር ከልክለን መንግስተ ሰማይ መሄድ ይሻለናል። እግራችን ወደ መጥፎ ቦታ እንዲሄድ ከማድረግ እና ሁለት እግር ኖሮን ገሃነመ እሳት ከምንገባ እግራችንን ቆጥበን በሁለት እግራ በተሰበረ እግር እንኳን ቢሆን መንግስተ ሰማይ መግባት ይሻላል። ምክንያቱም ኃጢአቱ ለጊዜው ነው፣ ዘላለማዊ አይደለም። እንደዚህ አይነት ኮንሴፕቶችን ጌታ ኢየሱስ ክርስቶስ ተናገረ እና በመጨረሻ 49ና 50 ላይ የጨው አንቀጾችና ትምህርታቸው የሚለውን መጠነኛ መግለጫ ሰጥቼ ወደ መደብደሚያ እመጣለሁኝ። እዚህ 49 እስከ 50 ላይ ስለ ጨው የተነገረ ነገር አለ እና ላንብብላችሁ። ሰው ሁሉ በእሳት ይቀመማል፣ መስዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁም ተስማሙ። እኔ መጀመሪያ ያሰብኩት ይህንን ቃል ለማብራራት ነው እና ሰፊ ጊዜ ከምወስድበት ሁሉንም ጠቀስ ጠቀስ አድርጌ እንደ ማጠቃለያ እዚህ ጋር ልመጣን ያሰብኩት እና አረፍተ ነገሮቹን ስታዩ ስለ መስዋዕት፣ ስለ መቀመም እና ስለ ጨው ነው የሚናገረው እና በጣም አስደናቂ ራሱን የቻለ ሰፊ ትምህርት የሚሰጥበት ክፍል ነው። ግን በመጀመሪያ የሚናገረው ሰው በእሳት ይቀመማል የሚለውን ነገር ነው እና በጣም ይገርማል። ሰው ሁሉ በእሳት ይቀመማል፣ መስዋዕት ሁሉ በጨው ይቀመማል ብሎ ጌታ የሱስ ተናገረ። መቀመም የሚለው ነገር ምንን ነው የሚያሳየው? በጣም እንዲያገኝ ማድረግ አንድን ነገር ጣፋጭነት እንዲያገኝ ማድረግ፣ ተቀባይነት ተወዳጅነት እንዲኖረው አንድን ነገር ማድረግ ነው። እኛ በተለይ ወንዶቹ ብዙ ላይገባን ይችል ይሆናል መቀመም የሚለው ነገር። እህቶች ታውቃላችሁ፣ ማንኛውም ወጥ ወይም ደግሞ ማንኛውም ነገር በቅመም ነው ሊጣፍጥ የሚችለው አይደለም እና ስለዚህ መቀመም ወይም ደግሞ አንድን ነገር ቅመማ ቅመም ስንጨምርበት ተቀባይነቱ፣ ጣፋጭነቱን፣ ተወዳጅነቱን፣ ሙያዊ መሆኑን የምናሳይበት ነገር ነው። ግን ሰውን በተመለከተ ጌታ ኢየሱስ የተናገረው ሰው የሚቀመመው በምንድን ነው ብሎ ነው። በእሳት ነው ማለት ሰው በእሳት ይቀመማል ብሎ ጌታ ኢየሱስ ሲናገር የእሳትን አጥፊ ወይም ደግሞ አቃጣይ ጎንን ወይም አንጻር ሳይሆን የሚያሳየው የእሳትን ለዋጭነት ነው የሚያሳየው። እኔ አሁን እዚህ ጋ አንድ ምሳሌ አስቀምጫለሁ። ሳይንስ የተማርን ሰዎች በሙሉ አንድ ነገር እናውቃለን። በዓለም ላይ ሁለት አይነት ለውጦች አሉ። ምን እና ምን ለውጦች የሚባሉ የኬሚካል ለውጥና ፊዚካል ለውጥ የሚባሉ እና የኬሚካል ለውጥ ከዚህ በፊት ተናግሬ እንደሆነ አላቅም። ለምሳሌ ይህንን ወረቀት ባቃጥለው ይሄ ወረቀት በእሳት ቢቃጠል ምንድን ነው የሚያጋጥመው? የኬሚካል ለውጥ ነው የሚያጋጥመው። ይህንን ወረቀት ብቀደው ምን አይነት ለውጥ ነው የሚያመጣው? የፊዚካል ለውጥ ነው የሚያመጣው እና የኬሚካል ለውጥ ሙሉ ለውጥ ነው አንድን ነገር ሙሉ ለሙሉ ከአንድ ሁኔታ ወደ ሌላ ሁኔታ ነው የምንለውጠው። እሳት እንደዛ ነው የሚያደርገው። መቅደድ ግን ፊዚካል ለውጥ ነው፣ ይሄንን ባህሪውን አይቀይረው እና ክርስትና መሰረታዊ ለውጥ፣ የባህሪ ለውጥ የሚያስፈልገው ነገር ነው ነው የሚለው ጌታ። ሰው በእሳት ይቀመማል ሲል ሙሉ ለሙሉ የተፈጥሮ ለውጥ ያስፈልገዋል። ምክንያቱም በተፈጥሯችን እኛ ምኖች ነን፣ ኃጢአተኞች ነን አሁን ቅድም የተናገርናቸው የማሰናከያ ነገሮች በልባችን፣ በሀሳባችን፣ በስሜታችን ሁልጊዜ የመጡ ወደ መሰናክል እንኳን ሊመሩን የሚችል ተፈጥሮ ያለን ሰዎች ነን። ያ ተፈጥሮ መቀየር አለበት። ይሄ ተፈጥሮ እንዲቀየር ሰው በእሳት መቀመም አለበት ነው ጌታ የሱስ የሚለው። ይሄ ምን ነው የሚያሳየው? ንስሐ ገብተን መንፈሳዊ ለውጥ የጌታ ምሕረት የጌታ ይቅርታ በውስጣችን ሞልቶ ኃጢአታዊ ተንኮላዊ፣ ክፋታዊ መርዛችን ከውስጣችን መነቀል እንዳለበት የሚያሳይ ክፍል ነው። ኃጢአታችን ከውስጣችን ካልተነቀለ፣ በኃጢአት መርዝ ውስጥ የምንኖር ከሆነ መጨረሻችን የዘላለም ጥፋት ነው። ለዚህ ነው በማቴዎስ ወንጌል ላይ በማርቆስ በሉቃስ ላይ መጥምቁ ዮሐንስ ሲናገር ስለ ጌታ ኢየሱስ አንድ ነገር ተናገረ። እኔ በውሃ ነው የማጠምቃቸው እሱ ግን ከእኔ በኋላ የሚመጣው እሱ በመንፈስና በምን ያጠምቃቸዋል? በእሳት ያጠምቃቸዋል። እኔ በውሃ ነው የማጠምቃችሁ፣ መንፈሳዊ ለውጥ ላመጣ አልችልም። ጌታ ኢየሱስ ግን ሙሉ ለሙሉ ይቀይራቸዋል። ለዚህ ነው ሰው በእሳት መቀመም አለበት ብሎ ጌታ ኢየሱስ የተናገረው። ግን መስዋዕት ደግሞ በጨው ይቀመማል። መስዋዕት በጨው ይቀመም ነበር። እዚ ጋ አንድ ጥቅስ አስቀምጫለሁ። ሌዋውያን ምዕራፍ 2 ቁጥር 13 የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ፣ ማለት በጨው ትቀምመዋለህ። የአምላክህንም ቃል ኪዳን ጨው ከእህል ቁርባንህ አታጎድልም። በቁርባንህ ሁሉ ላይ ጨው ታቀርባለህ፣ ማለት መስዋዕትህ ማለት ነው። በመስዋዕትህ ሁሉ ላይ ጨው ማቅረብ አለብህ። ጨው በሚቀርብበት ጊዜ በመስዋዕት ውስጥ ጨው መስዋዕቱን እንዳይበሰብስ እንዳይሸት እንዳይበላሽ ያደርገዋል። እና በጨው መቀመም ያንን ነው የሚያሳየው። ግን አሁን ጌታ ኢየሱስ ይህን ከተናገረ በኋላ ወደ መጨረሻ ለመምጣት እየተንደረደርኩ ነው። የጨው መልካምነትና የሚያጋጥመውን ችግር ተናግሯል። ጌታ ኢየሱስ ይህን ሲናገር ምን አለመሰላችሁ? ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ ብሎ ተናገረ። በጣም የሚገርም ነው። ጨው መልካም ነው አለ ጌታ ኢየሱስ። ጨው መልካም ነው ምክንያቱም ብዙ ጠቀሜታዎች አሉት። እኛ የምንጠቀምበት ጨው በምድር ላይ የምግብ ማጣፈጫ ነው። ጨው ምግብ እንዳይበላሽ ጠብቆ ማቆያ ነው። ጨው ፕሪዘርቫቲቭ ነው ነው የሚባለው እና እኔ የጨውን ጥቅም ስጎጉል ጉጉል ሳደርግ አስራ አራት ሺህ በላይ የሚሆኑ ጠቀሜታዎች አሉት። ጨው በጣም ይገርማል። ጨው ማይገባበት ጠቀሜታ የለም እና በጣም ጠቃሚ ነው። እና በመንፈሳዊው ዓለም ደግሞ የምን ምሳሌ ነው? የንጹህነት ምሳሌ ነው ጨው። ጨው የጠቃሚነትም ምሳሌ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 እና 15 ላይ እናንተ የዓለም ብርሃን ናችሁ ብሎ እንደገና ደግሞ የምድር ጨው ናችሁ ብሎ ተናግሯል እና ጨው የነካውን ነገር ሁሉ የመለወጥ በነካው ነገር ሁሉ ላይ ተጽዕኖ የማምጣት ኃይል አለው። ስለዚህ ጨው በጣም መልካም ነገር ነው ለሰው። እና እኛም በሕይወታችን ልክ እንደ ጨው ጠቃሚ መንፈሳዊ ጠቀሜታ ያለን መልካም አስተዋጽኦ በምድር ላይ ያለን ሰዎች እንድንሆን ጌታችን ኢየሱስ ክርስቶስ ይፈልጋል። ግን ጨው መልካምነቱን ቢያጣ ምን ይሆናል? አሁን ይህንን ጥያቄ ጌታ ኢየሱስ ተናግሯል። ጨው አልጫ ቢሆን ማለት ጨው ጣዕም የሌለው ቢሆን ለማለት ነው የግሪኩ ቃል። እንደ ነጭ ድንጋይ ቢሆን በምን ታጣፍጡታላችሁ? ራሱን ጨውን እንዴት ልትለውጡት ትችላላችሁ የሚል ነው ጌታ ኢየሱስ ክርስቶስ የተናገረው እና ጨው ምንም መልካም ቢሆን ጨውነቱን ሊያጣ ይችላል። እኔ ይህንን ሳስብ በዚህ በሙት ባህር አካባቢ ይሄ ቃል በተነገረበት አካባቢ ጨው ከጂፕሰም ከሚባል ድንጋይ ጋር ተቀላቅሎ ጨው ልክ ጣዕሙን እንደሚያጣ በታሪክ ይታወቃል እና እንደዛ አይነት ድንጋይ ጣዕሙን ያጣ ድንጋይ ለምንም ነገር አይጠቅምም። ጨው ነው ብላችሁ ብትገዙት እና ፈርፍራችሁ ወጥ ውስጥ ብትጨምሩት አያጣፍጥም፣ እንደውም መርዝ ነው የሚሆነው። ስለዚህ ሰዎች ይጥሉታል። በምድር ላይ እንኳን ለምንም ነገር ተፈላጊ እንዳይሆን ነው የሚያደርገው ጨው ጨውነቱን ቢያጣ። ስለዚህ አንድ ክርስቲያን አለማዊ ዝንባሌ ቢኖረው ዓለምን ቢወድ ኃጢአትን ቢወድ ኃጢአተኝነትንና በኃጢአት ዝንባሌ ውስጥ ራስን በመውደድ ዝንባሌ ውስጥ ቢገባ ጠቃሚነቱን ያጣል ማለት ነው። መንፈሳዊ ጥቅም አይኖረውም ማለት ነው እና እኔ እዚህ ጋ አንድ ምሳሌ ተናግሬ ያለሁ ድሮ አባቴ በህይወት በነበሩበት ጊዜ አዲስ አበባ ውስጥ በየሳምንቱ ይመጡ ነበረ። ከገጠር በ15 ቀን ወይም እንደዚሁ ብቻ በወር ይመጡና፣ ነጋዴ ናቸው። እዛ ንግድ ቦታ አብረን እንሄድ ነበር ሌሊት ተነስተን። ደግሞም ንግድ ካለቀ በኋላም ሌሊት ተነስተን ደግሞ መኪና ተራ ድረስ እሸኛቸው ነበር እና አንዳንድ አጋጣሚዎች በጣም ልብ የሚሰብሩ አጋጣሚዎች አጋጥሞን ተወያይተንባቸው እናውቃለን። እና ከተወያየንባቸው ውይይቶች አንዱ በደርግ ጊዜ በጣም ብዙ ወጣቶች በቀይ ሽብር ተገለው ይጣሉ ነበር እና በሬሳ መካከል እዚህ ጀርባቸው ላይ የቀይ ሽብር ቀይ ሽብር ተብሎ የተጻፈባቸው ወጣቶች፣ ጸጉራቸው ረጃጅም የሆኑ ሴቶች ወጣቶች በያን ጊዜ በእኔ እድሜ የነበሩ 18፣ 19፣ 20 ዓመት የነበራቸው ወጣቶች ተረፍርፈው በደምና በሬሳ መካከል ያለፍንባቸው ጊዜዎች አሉ እና ተወያይተን እናውቃለን። እነዚህ ነገሮች ለምን ሆኑ? በጣም የሚያሳዝን ነው። በቃ ልብ ልባችን በተሰበረ መንገድ እና አሁን አባቴ የሚያስቡትን ነገር አስበዋለሁ። የኔም ልጆች እንደዚህ ቢሆኑ ምን ይውጠኝ ነበር የሚል ነገር እንደሚያስቡሉ አስባለሁ እና ልክ በዛ ውስጥ እያለፍን በዛን ጊዜ ቀይ ሽብር ይካሄድባቸው ከነበሩ ሰዎች ወጣቶች ብዙዎቹ የማርክሲዝም ሌኒኒዝምን ሀሳብ የተቀበሉ ናቸው እና ማርኪዝም ሌኒኒዝም ደግሞ በውስጡ እግዚአብሔር የለምን የሚያስተናግድ እምነት ነበረ። ያ ያ ያ እንቅስቃሴ እና አባቴ አንድ ጊዜ ታዲያ ምን አሉኝ? ጌታ ኢየሱስ ክርስቶስ በልጅነቱ ያጋጠመውን ነገር ነገሩኝ። እና ይሄ መጽሐፍ ቅዱስ ላይ አልተጻፈም፣ ያው የኦርቶዶክስ ባህል ውስጥ የተጻፈ ነገር ነው። እና ጌታ ኢየሱስ ክርስቶስ ከጓደኞቹ አብረውት ካደጉት፣ ምናልባት በኋላ ደቀ መዛሙርቱ የሆኑት ሊሆኑ ይችላሉ። ከነ ያዕቆብ ጋር መሆን አለበት፣ ከነ ዮሐንስ ጋር፣ ዘመዶችም ስለሆኑ የአጎት የአክስት ልጆች ስለሆኑ እና እየተጫወቱ በትግል ያዕቆብ ጌታ ኢየሱስን ጣለው እና ሲጥለው፣ ጌታ ኢየሱስ ተነሳና አቧራውን አራገፈና እንደገና ገጠሙ። ገጠሙና ምን አደረገው አሉ? ጌታ ኢየሱስ ፍርጥ አደረገው አሉ። ያዕቆብን አነሳና እና ያዕቆብ አሁን ተነስቶ ልብሱን አራገፈና፣ እኔ እኮ ቀስ ብዬ ነበር የጣልኩህ፣ አንተ ግን ድብና አድርገህ ጣልከኝ አለው አሉ። እና ከዛ ጌታ ኢየሱስ የመለሰው መልስ ምንድን ነው? እኔ አላሉ ጌታ ኢየሱስ ካልጣሉኝ አልጥልም እና ያ ከአባቴ ንግግር በልቤ ውስጥ ተሰንቅሮ የቀረ ነው። ጌታ ኢየሱስ ክርስቶስ የጣሉትን ይጥላል፣ የማይጥሉትን ግን አይጥልም። ይገርማቸዋል። እኔ እግዚአብሔር አለ የሚጥሉኝን እጥላለሁ ነው የሚለው። እግዚአብሔር በብሉይ ኪዳን ላይ እንደዚህ ተጽፏል፣ የናቁኝን ማክበር አይሆንልኝም፣ የማያከብሩኝን አላከብርም። እና ለልጆቼ እኔ ደጋግሜ ነግሬያቸዋለሁ ይሄንን ጌታ ኢየሱስን እማትጥሉ ከሆነ አትወድቁም ጌታ ኢየሱስን የምትጥሉ ከሆነ ግን ገና ገና ትግሉ ሳይጀመር የሕይወት ትግል ሳይጀመር ወድቃቸዋል። ስለዚህ ጌታ ኢየሱስ ክርስቶስን የጣለ ሰው ነው እዚህ ጋር የተነገረለት ጨው አልጫ ቢሆን ጨውነቱን ያጣ፣ በዓለም ጌታ ኢየሱስን ለመለወጥ የሄደ በኃጢአት እምነቱን ለመለወጥ የሄደ ሰው ጨውነት ሳይሆን ድንጋይነት ነው የሚያጋጥመው ለምንም የማይጠቅም አንዳንድ ሰዎች በዓለም ውስጥ መግባትና ዓለማዊ መሆን የሚጠቅም ይመስላቸዋል ግን ድንጋይ መሆን ነው በፍጹም አይጠቅምም ይህንን በተመለከተ ጌታ ኢየሱስ ሁለት ምክሮችን መከረ እና አንደኛው እዚህ ቁጥር አምሳ ላይ ጨው መልካም ነው ጨው ግን አልጫ ቢሆን በምን ታጣፍጣላችሁ ካለ በኋላ በነፍሳችሁ ጨው ይኑርባችሁ አለ በነፍሳችሁ ጨው ይኖርባችሁ ምን ማለት ነው? የኔና የእናንተ የደቀ መዝሙር ጥሪ፣ የአማኝ ጥሪ ይሄ ነው። ነፍሳችን ውስጥ ጨው እንዲኖርብን ማለት በውስጣችን መንፈሳዊ ጤናማ የሆነ ህይወት እንዲኖርብን፣ የጌታ የመንፈስ ቅዱስ ኃይል፣ የጠቃሚነት አገልግሎት፣ የጌታ ፍቅር፣ የመንፈስ ፍሬ በውስጣችን እንዲኖር ማለት ነው። ጨው ይሄ የምንጠቀምበት ጨው ውስጣችን ይኑር ሳይሆን መንፈሳዊ የአገልግሎትና የእውነተኛ የክርስቲያንነት ህይወት ይኑራችሁ ማለት ነው። ጨው ያለበት ሰው የተለወጠ ሰው ነው። መንፈሳዊ ጨው ጣዕም ያለው ሰው ነው። ህይወት ያለው ሰው ነው። ሰዎችን በጤናማ አመለካከት የሚመለከት ሰው ነው። የክርስትና ህይወት መጀመሪያ ፍቅር ነው። አሁን እውነተኛ ፍቅር የክርስትና ፍቅር ሳይኖረን በተለያየ ቤተክርስቲያን አሁን የምናያቸው ነገሮች አሉ። ሰዎች ይጮኋሉ፣ እሪ ይላሉ። ግን ቤተክርስቲያን ሲወጡ ጥላቻቸው፣ ጥላቸው፣ መለያየታቸው እንዳለ ነው። እንደዛ አይነት ህይወት አይኖራችሁ ነው የሚለው የተለወጠ ህይወት ይኖራችሁ፣ ጨው ይኖርባችሁ። ይሄንን ከተናገረ በኋላ ጣዕም ያለው ህይወት ይኖራችሁ ካለ በኋላ እርስ በርሳችሁ ደግሞ ተስማሙ ብሎ ነው የደመደመው በጣም ይገርማል የአማርኛው ቃል ተስማሙ ነው የሚለው የግሪኩ እርስ በርሳችሁ ሰላም ይኑራችሁ ነው የሚለው ሰላም ይኑራችሁ እና የክርስቲያን ህይወት በመንፈሳዊ ጨውነት የተቀመመ ከሆነ ምንድን ነው የሚኖረው ሰላም ያለው የሰላም ምክንያት የሰላም ምንጭ የደስታ ሁሉ ምክንያት ነው የሚሆኑ። ክርስቲያን እንደዛ ካልሆነ ችግር አለበት አንዳንድ ሰዎች ሁሉ ጊዜ ከሰዎች ጋር የሚጣሉበትን ነገር ሲፈልጉ ነው የምታዩት። ሁሉ ጊዜ የሚያነፈንፉት መልካም ያለበትን ነገር ሳይሆን ጥል ያለበትን፣ ጭቅጭቅ ያለበትን፣ መለያየት ያለበትን። እንደዛ አይነት ህይወት ካላችሁ ጨው የለባችሁም። ጌታ ኢየሱስ የሚለው ደቀ መዛሙርቱን በነፍሳችሁ ጨው ይኖርባችሁ። አሁን እኔ እዚህ ጋር ይሄንን ለማብራራት ጥቂት ጥቅሶችን ጨምሪያለሁኝ የያዕቆብ ምዕራፍ አራት ቁጥር አንድ ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብሎቶቻችሁ እስከሚዋጉ ከነዚህ ከምኞቶቻችሁ አይደሉም? ምን ብሎ ጠብና ጦርነት በመካከላችሁ ካለ መተማማት ካለ እንደዚህ አይነት ነገሮች ካሉ ከየት ነው የሚመጡት ብሎ ጠየቀና በውስጣችሁ በልባችሁ በብልቶቻችሁ ከሚዋጉ ከምኞቶቻችሁ አይደለም ወይ? ምዕራፍ ሶስት ላይ አሁንም ያዕቆብ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው ያዕቆብ። ሌላው ያዕቆብ ቅድም የጠቀስኩት ያዕቆብ አይደለም። ምዕራፍ ሶስት ከ14 እስከ 15 ላይ ምን አለ? ነገር ግን መራራ ቅንዓት፣ አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው የስጋ ነው። የአጋንንት ነው። በጣም ይገርማል። መራራ ቅናት፣ አድመኛነት፣ ጥላቻ፣ ሀሜተኝነት ቢኖርባችሁ ምንም የሚያስመካችሁ ነገር የለም። በእውነት ላይ እየዋሻችሁ ነው ያላችሁት። ይሄ ጥበብ ደግሞ የሰማይ አይደለም፣ የምድር ነው። የስጋ ነው። የአጋንንት ነው። አይገርምም? ጌታ ኢየሱስ ክርስቶስ ነገሮችን ሁሉ ቁልጭ አድርጎ ነው የተናገረው። ስለዚህ በነፍሳችሁ ጨው ይኑርባቸው። አሁን እኔ የጨው አንቀጾችና ትምህርታቸው ብዬ በዚህ ሰፊ ነገር ማስተማር አለብኝ ወደፊት። ነገር ግን እነዚህን ነገሮች ያሳየናል። ጨው ጠቃሚ ነው። ጨው ግን አልጫ ድንጋይ ቢሆን ለምንም ነገር አይጠቅምም። ክርስቲያን እንደዛ ሊሆን ይችላል፣ ምንምም አይጠቅም በቃ። የሚገርም ነው። እንደዛ አይነት የሆኑ ሰዎች አውቃለሁ እኔ ግን በነፍሳችሁ እናንተ ጨው ይኖርባችሁ፣ መንፈስ ቅዱስ ይኖርባችሁ፣ የተለወጠ ህይወት ይኖራችሁ፣ የመንፈስ ፍሬ ይኖራችሁ፣ ጠቃሚ አገልግሎት፣ የጌታ ፍቅር ይኖርባችሁ። እንደዛ አይነት ሰዎች ከሆናችሁ በእውነት ጌታ ከእናንተ ጋር ይሆናል። ጸሎቶቻችሁን ይሰማል። እግዚአብሔር በምድር ላይ የሚያከብራቸው ሰዎች መካከል ትሆናላችሁ፣ ያከብራችኋል። እግዚአብሔር ዓለም ምንም ነገር እናደርግላት ልታከብረንና መልካም ልታደርግልን አትችልም። ጌታ ግን ያደርግልናል። ጌታ ኢየሱስ ይባርካችሁ። በነፍሳችሁ ጨው ይኖርባችሁ፣ መንፈሳዊ ፍሬ፣ መንፈሳዊ እውነት፣ መንፈሳዊ ለውጥ ይደርባችሁ። እግዚአብሔር ስለ ቃሉ የተመሰገነ ይሁን።